በትናንትና ሁለት በርካታ የጥበብ ባለሙያዎች ከጠቅላይ ሚኒስትር አብይ አህመድ ጋር በቤተ መንግስት ተገናኝተው ነበር። ሚዲያ አርት ከሌለበት የሚጮህ ቆርቆሮ ነው። ዜና ዜናም ቢሆን አትፈልግም። ጠቅላይ ሚኒስትሩ የኢትዮጵያ የጥበብ አካሄድ እንዴት ቢሆን የተሻለ ሊሆን እንደሚችል ለጥበብ ባለሙያዎች ገለጻ አድርገው ነበር። በቤተ መንግስት ተገኝተው ከነበሩት መካከል በኢትዮጵያ ፊልም ኢንዱስትሪ ከፍተኛ አስተዋጽኦ ያደረገው ደራሲና ዳይሬክተር እንዲሁም ተዋናይ ቴድሮስ ተሾመ አንዱ ነበር። ለአርቲስቱ ሚና በህብረተሰብ እድገት ውስጥ በትራንዚሽን ውስጥ ምን መሆን አለበት፣ እያንዳንዱ የስነ ጥበብ ውጤቶቻችን ውስጥ የምናስቀምጣቸው ቃላት ማተር እንደሚያደርጉ እያንዳንዱ የምንወስዳቸው እርምጃዎች ያዘፈለ ቤት ና ሩ ማተር እንደሚያደርጉ ስራዎቻችንን ስንሰራ የሚያሻግር ስራ እንድንሰራ ከሌሎች ሀገሮች ምሳሌ እያጣቀሱ ነው ሲያስተምሩ ነው የነበረው። በጣም ትልቅ እንትን ያየሁት ትምህርቱ ብቻ ሳይሆን ኪነ ጥበቡ ኢንዱስትሪውን ሪኮግኒሽን ሰጡት። በጣም አለ ናንተ መሻገር አይቻልም ብለው ከዚህ በፊት በነበሩ አመራሮች ይሄ አይታወቅ። የሆነ ድግስ ሲኖር እንጠራለን፣ ጦርነት ሲኖር፣ የሆነ ችግር ሲኖር ማነቃቁ ይባላል እንጂ አለ እናንተ ሀገር መቀጠል አልችልም እናንተ እንድንሻገር ታስፈልጉናላችሁ ብሎ ጥቁና የሰጠ መሪ አልነበረም። ስለዚህ በጣም ትልቅ ቦታ ሊሰጠው የሚገባው እሱ ነው። በጥበብ ስራ ላይ የሚገኙ ሰዎች ተገኝተዋልና፣ አብዛኛዎቹ የተገኙት ከቲያትሩ በኩል ነው። ከሙዚቃው በኩል ነው። ከሰዓሊዎቹ ነው። የተገኙትን ደግሞ ታዳሚዎቹን ትንሽ እንግዲህ በነገራችን ላይ በዚህ በመገኘት ላይ የተነሱ ያሉ ኮንትሮቨርሲዎች አሉ። በጣም ወደፊት ሊታረም ይገባዋል። ምክንያቱም ኢንዱስትሪ ውስጥ በጣም ትልቅ ሚና ያላቸው ግን ያልተጋበዙ ሰዎች አሉ። በጣም ስህተት ተሰርቷል። ስለዚህ እነከሌ ተገኝተው ነበር ብሎ በኩራት መናገር አያስደፍርም። ከዚህ በኋላ እዛ አካባቢ በተለይ እንዲህ አይነት ትልቅ ቦታ ግብዣ ሲደረግ ማተር ስለሚያደርግ በተለይ ለዚህ ለኢንዱስትሪ የለፉ ሰዎች መጋበዝ አለባቸው። ይህ ላይ ትልቅ ሚና ያላቸው ያልተጋበዙ ሰዎች አሉ። ከዛ ውጭ ግን የተጋበዙትን ብዙ ስለሆኑ ከሁሉም ከኪነ ጥበቡ ከቲያትሩም፣ ከሙዚቃውም፣ ቲያትርም ኮረስ አክተር ሳይቀርስ ተጋብዞ ደግሞ አይተናለን። በድርሰት ስራውና በበርካታ የኢትዮጵያ ፊልሞችና የመድረክ ስራዎች ላይ ብቃቱን ያሳየው ተዋናይ ሰለሞን ቦጋለ ከታዳሚዎቹ የጥበብ ባለሙያዎች አንዱ ነበር። ትልቅ ነገር እንግዲህ ለአርቱ የሚያስፈልግ ወይም ነገር አንዱ ነጻነት ነው። እንግዲህ ነጻነት ማጣቱ ምን ነው አንዱ ብዙ ነገሮችን ብዙ ስራዎችን እንዳንሰራ ያገደ ነው የነበረው አሁን እንግዲህ ይሄ እንግዲህ አረንጓዴ መብራት ያየ ነው ብዬ ነው የማስበው። ለመስራት በደንብ የምንችልባቸው መንገዶች ነው። ሌላው ክፍሎ ይሄ እስከዛሬ በደጁ ስናልፍ ስናፍቅ የነበረው ቤት መንግስት ገብተን እንዳይ እንድናይ የተደረገበት አንዱ መንገድ ነገ ብዙ የፊልም ኢንዱስትሪን የሚያሳድጉ በደንብ ልንሰራባቸው ታሪካዊ የሆኑ ፊልሞች ይሁን ሌሎች ጉዳዮች እንድንሰራባቸው ክፍት ይሆናሉ እነዚህ ቤቶች እንሰራባቸዋለን ማለት ነው። እና ለትልቅ ነገር ያየሁበት የእውነት ለካ ትልቅ ነበር የሚለውን ነው። የእኛ ብልህ መሆን የእኛ በደንብ አገራዊ ጉዳዮች ላይ አተኩረን የመስራት ነገር ካለ እንግዲህ ተመቻችቷል ብዬ አስባለሁ። ስለዚህ ደግሞ ትልቁና ትልቁ እግዚአብሔር ይመስገን ነው። በዚህ ህዝማችን እንድንሰራ ስናፍቅ የነበረው ነገር አግኝተናል ብዬ አብርሃም ወልዴ በትወናና በሙዚቃ ሙያ ውስጥ ይገኛል። ባላገሩ የቴሌቪዥን ፕሮግራም በርካታ ሙዚቀኞችን እና የውዝዋዜ ባለሙያዎች ወደ ሙያው እንዲዘልቁ መንገዱን አመቻችተዋል። የሚዲያ ሰው የሚያወራው ነገር በጣም ስለሚጮህ በጣም ብዙ ቦታ ስለሚሰማ የማይሆን ነገር እንዳይሆን ፋይዳ ያለው ነገር መስራት አለባችሁ። ሀገር በቃ የተጀመረው ነገር አሁን ያለውን ነገር ጠቅላይ ሚኒስትሩ ባኤ አይነት አሁን የሚባለውን ነገር እሱን እናንተ መያዝ አለባችሁ። ይሄ ለሀገር አንድነት ለሀገር፣ ለፍቅር ስሩ፣ ለነዋይ ለገንዘብ አደለም። መስዋት ያለበት ጥበበኛ ጥበበኛ የተባለው ነገር ላይ መጪ ሳይሆን ችግር ቢኖር መፍትሄውን ማፈላለግ ነው። ችግር ይኖራል፣ ከዛ ደግሞ ከችግሩ መወጣት አለ። በመሀል ያለውን መፍትሄውን የሚያመጣው ግን አፍ ነው፣ ጥበብ ነው ከሚል አይነት ስለዚህ ሁልጊዜ ሰው ያላየውን ቦታ ላይ ሆናችሁ ሰው ያላየውን ነገር ማሳየት ነው መቻል አለባችሁ። ሰው ያየውን ነገር ብታወሩ ማንም መንገደኛ ያወራዋል፣ ነው ጥበበኛ ለየት ማለት አለበት። ነው እና ስለዚህ ሁልጊዜ የማስበው ነገር ነበርና በጣም አስፈላጊ ነገር ነው የተደረገው። ጠቅላይ ሚኒስትሩ በቅርቡ ሶስት ማዕዘን በተሰኘ የፊልም ጽሑፍ ላይ እጃቸው እንዳለበት ተናግረው ነበር። የሶስት ማዕዘን ደራሲና አዘጋጅ ቴዎድሮስ ተሾመን የጠቅላይ ሚኒስትሩ ተሳትፎ ምን እንደነበር ጠይቀነው ነበር። ከአብይ ጋር አንድ ሰዓት መቀመጥ አንድ ዓመት ትምህርት ቤት የመቆየት ያህል ቦታ አለው። በጣም አዋቂ ነው። በጣም አንባቢ ነው። በጣም በጣም ፐርሶናሊቲ አዛኝ ነው። በጣም ሰው መርዳት የሚወድ ሰው ነው። በጣም በጣም ጠንካራ ሰራተኛ ነው። በጣም ደፋር ነው። ሶስት ማዕዘንን በተመለከተ በጣም የተሳሳቱ ቱም መረዳቶችን እያየሁ ነው ሶሻል ኔትወርክ ላይ። በዚህ አጋጣሚ ሲጠራ ጥሩ ነው። ሶስት ማዕዘን ኮራይት ነው ያደረገው። ኮራይት ማለት ማለት ነው። አንድ ፊልም ሰስፔንስ ብዙ ጊዜ ብዙ ጊዜ የተለመደው ሰማንያ ፐርሰንት በላይ ፊልሞች በአንታጎኒስት እና በፕሮታጎኒስት መካከል በሚደረግ ግጭት ነው ስቶሪን የሚያድገው አይደለም። እና እኔ መጀመሪያ ሶስት ማዕዘንን ቅርጽ ስሰራ አንድ እኩኝ ካራክተር ነበረኝ። እና ወስጃ የሰጠሁት ማለት ነው ለአብዬ አስተያየት እንዲሰጠኝ። ሁልጊዜ ስራ በስራዎቻችን ውስጥ አለ። እሱ በሚጽፋቸው መጽሐፍቶች ውስጥ ነው ያለው። እኔ በምሰራቸው ፊልሞች ውስጥም ተተዋወቅንባቸው ጊዜ ጀምሮ አለ። ከቀሽተት ጀምሮ ስቤጋስም ላይ አለ። ሶስት ማዕዘንም ላይ አለ። ሶስት ማዕዘንን ግን በጣም ሴንሲቲቭ ነው። እሱ ድሪሙ ነበረው። አሁን ዛሬን እሱ የዛሬ ስምንት አመት ዛሬን ይመለከት ነበር እና በእነዚህ ህዝቦች መካከል ስቶሪ ስትሰራ እኩይ ካራክተር ከኤርትራም ሆነ ከኢትዮጵያ ልታደርግ አይገባም። እኩይ መሆን ያለበት ፈተናቸው፣ ሊሆን የሚገባው ቻሌንጅ ሊያደረጋቸው የሚገባው ሲቹዌሽኑ ነው። ጦርነት አለ በእነዚህ ሁለት ሀገር መካከል ጦርነት እንደ ሀገር በሁለት ሀገሮች ቢደረግም በቤተሰቦች መሀል ግን ዘልቆ ቤተሰብን ይረብሻል ጦርነት። ስለዚህ ያንተ ታሪክ ማሳለጫ መሆን ያለበት ጦርነት ወይም ሌሎች ፈተናዎች ናቸው እና እነዚህን ፈተናዎች ለመወጣት የሁለቱ ሀገር ዜጎች፣ ሰዎች ሲተባበሩ ብናይ ነው በሚል ስትራክቸሬን እንዳስ እንዳፈርስ አድርጎኛል። አንደኛ ያ ማለት ኮራይተር ነው ስክሪፕት ራይቲንግ ላይ ያገዘኝ ማለት ነው እንጂ ደራሲ ነው ማለት አይደለም። አሁን አንዳንድ ሰዎች በፕላጀሪ ግን ሲከሱ ይታያል በሶሻል ኔትወርክ ላይ እና እውነቱ ግን ይሄ ነው። በጣም አግዞኛል፣ አፍርሶ ሰርቶታል። አምሳ ፐርሰንት ያህል ራይቲንግ አግዞኛል። ግን ኮራይት ነው ያደረገው ስክሪን ፕሌዮ እንጂ ድርሰቱ የኔ ነው፣ እና አብረን ነው የጻፍነው ማለት ይቻላል ስክሪን ፕሌዮ የተከፈተው መንገድ ሰፊ እንደሆነና ሀሳቡም ትልቅ መሆኑን በመግለጽ በቅንነት ለኪነ ጥበብና ለማህበረሰቡ በሚጠቅም መልኩ መስራት ከቻለን መንገዱ ክፍት የሆነ ይመስለኛል በማለት ተዋናይ እና ደራሲው ሰለሞን ቦጋለ በመጨረሻ ገልጾልናል። ጥሩ ሲሰራ ለማወደስ መንግስት፣ መጥፎ ነገር ሲሰራ ለመውቀስ ቅርቡና ድንድ የሆነ ከፍጹም ፍቅርና ከፍጹም ጥላቸው የሆነ ሊሰራ የሚችለው ይሄ ኪነት ነው ነው ከማህበረሰቡ የቀደመ ሰፊ ሀሳቦች ሊኖሩት ይገባል። ሚዲያ አርት ከሌለበት የሚጮቆቆሮ ነው።